voice of America. ከሃይማኖታዊ በዓልነቱ በተጨማሪ በቱሪስት መስህብነቱ የሚታወቀው የጥምቀት በዓል ዘንድሮም በድምቀት ተከብሮ ውሏል። በተለይ ባለፉት ዓመታት በጎ ፈቃደኛ የሆኑ በርካታ ወጣቶች የበዓሉን ስነ ስርዓት ሲያስተባብሩ ሲያስተባብሩና ልዩ ልዩ አገልግሎቶችን ሲሰጡ ታይተዋል። ታቦት በሚያልፍባቸው መንገዶች ሁሉ ለታቦት ቀይ ምንጣፍ እየነጠፉ ወደየጥምቀተ ባህሩ እየሸኙ ወደየደብራቸው መልሰዋል። እስክንድር ፍሬው ከእነዚህ ወጣቶች አንዱን አነጋግሯል። እንዲህ በጥምቀት በዓል ሰሞን የእነዚህ ወጣቶች ሥራ ብዙ ነው። ራሳቸውን አደራጅተው በበጎ ፈቃደኝነት ለሚንቀሳቀሱት የታቦት አቅጣጫ ተከትለው ከፊት እየቀደሙ ከኋላም እየቀሩ ቀይ ምንጣፍ ለሚያነጥፉት መልሰውም ለሚጠቀልሉት ለእነዚህ ወጣቶች ይህ የሥራ ጊዜ ጭምር ነው። የተወሰኑት ለታቦቱ ማለፊያ ቀይ ምንጣፍ ያነጥፋሉ። ሌላ ምንጣፍ የያዙ ሌሎች ከፊት ሆነው ይጠብቃሉ፣ በተራቸውም ያነጥፋሉ። እንዲህ ባለ ቅብብሎሽም እስከ ታቦቱ ማደሪያና መመለሻ ይዘልቃሉ። ይህ ወጣቶች ተግባር ግን እንዲህ ቀይ ምንጣፍ በመሸከም በማንጠፍና በመጠቅለል ላይ የተመሰረተ ብቻ አይደለም። ስነ ስርዓቱን ያስተባብራሉ፣ ምዕመናኑንም በተለያየ መንገድ ያገለግላሉ። በተለይ ቀዩ ምንጣፍ ባለፉት ጥቂት ዓመታት የተጀመረ የወጣቶቹ አገልግሎት ነው። ከነዚህ ወጣቶች አንዱ የሆነው እዮ ፈለቀ አጀማመሩን አጫውቶኛል። ታቦቱ በወጣ ቁጥር ምዕመናኑን አጅበን ታቦቱን አጅበን ወደ ቤተክርስቲያን እናስገባለን። ህዝቡም ሳይጎሳቆን እያከበረ እንደምታየው እያዘመረ ወደ ቤተክርስቲያን ሄደን ታቦቱን አስገብተን ምንጣፉን ጠርገን ጠቅልለን ከእንደገና ወደ ቤተ ክርስቲያን ማረፊያ ቦታ ላይ እናስገባለን። ታቦቱ ከገባ በኋላ ተሰብስበን የራሳችን ንዋይና ለሚመጣው ዓመት ደግሞ ምን ማድረግ እንዳለብን ተወያይተን እንለ እያለ ማነው ማህበሩ፣ የራሳችን ስትል ማህበሩ ማን ነው? ሰማት እስጢፋኖስ። አንተ አሁን ከእስጢፋኖስ ነህ? ሌሎቹ ደግሞ እንደዚሁ በየ እንትናቸው ያሬድ አለ፣ ቅዱስ ገብርኤል አለ፣ በአታ ማርያም አለች። ወደ ላይ ደግሞ ስትወጣ መድሃኒዓለም አላ ያነዛነዛ የራሳቸው እንደኛ ልብስ ለብሰው ያገለግላሉ። ማነው ቤተ ካህናት ስላሉ ከነሱ ጋር ሆኖ አንድ ላይ ቤተክርስቲያን እየመሩ በአንድ ላይ ዳሉ ማለት ህዝበ ክርስቲያኑ እያጨበጨበ እንደምታየው ታቦት ህጉን መመሀል አስገብቶ እያከበረ ይሄዳል ማለት ነው። የእኛ ስራችን ምንድን ነው? ሰው እንዳይጎሳቆል ማስተባበር ይገባለ። ሰው እንደምታየው እያጀበ እየዘመረ ይሄዳል ማለት ነው። አብዛኞቻችሁ ቤተ ክርስቲያን አገልጋዮች ናችሁ ወይስ ለዚህ ባህል ነው? ተንበር ተማሪ ነን ተማሪዎች ነን ሁላችንም አገልጋይ ነን። ለቤተ ክርስቲያን ያለን አቋም ለሰው ሌላውም እምነት ተከታይ ምን አይነት እንደሚመስል ለማሳየት ስለምፈልግ ነው። ማለት ሁለት ሺ ጀምሮ ነው ብለኛል። በተለይ ሁለት ሺ ላይ ምን ተፈጠረ? ምንም የተፈጠረ እንደምታየው እንደምታው በሳር ነበር፣ ሳሩ ተቀይሮ ምህመናኑ የምታያቸውን አሰባስበን ምንጣፍ ገዛን። ከዛ በኋላ ምንጣፉ እንደምታየው ወጣቱ እየተሸከመ እየተጋገዘ ታቦ ተጉ ያልፍበታል ማለት ይሄን ይመስላል። እዚህ ጋር የተመሰገነ ሳሩ ራሱ አሁን ብዙ ጊዜ ቄጠማ ስትጎዘጉዝ ወይም ወይ ምሰን ስትሉ ወዲያው ነው የሚጸዳ ወዲያው ነው ማለት። የተነሳሽነታችሁ የሚታይ ነው፣ ከፍተኛ ነው። ለምን እንደው ለዛ ምን ያ ምን ሰይ የተደረገው እና እኛ ሳሪ ጉዘ ጉዙና ቤተ ክርስቲያኑ መልሶ ቤተ ክርስቲያኑ ደግሞ ከኋላ እያጸዳ ይመጣል። ገባ አይደል? አዲስ አባችን አበባችን ፈጃሽ እኛ ለታቦቶ ህጉ ያከበርነውን ምንጣፍም ሆነ ቄጤማ መልሶ ተጠርጎ ወደሚቀመጠበት ጋርቤጅ ወይ ደግሞ ይባላል እዛ ሄዶ ይቀመጣል ማለት በመኪና ተጭኖ፣ የሚቃጠል ከሆነ ይቃጠላል፣ የሚቀመጥ ከሆነ ደግሞ ለከብት ይምሰ ከሆነ ለከብት ይሰጣል። ያን የሚያደርጉት የራሳቸው ድርጅት አለ። ገባ ተጭኖ ይሄዳል ማለት ነው። ምንጣፉ የተጀመረው ወደ ሁለት ሺ ነው በለኛል። ቄጠማ ውስጥ መቼ ነው የቆየ ነው፣ ገና ድሮ ገባ በፊት አባቶቻችን በምንጣፍ ነበር የሚያወጡት በመል በመሀል ላይ የሆነ ወቅት ላይ ቀረና፣ ከዛ በኋላ ነው ከሁለት ሺህ በኋላ ህዝቡ ተነሳስቶ ለምን እንደ በፊቱ እንደ አባቶቻችን አናረግም ተብሎ ምንጣፉ የተገዛው ማለት ነው። ምን ያህል ድምቀት ሰጥቶታል? አሁን እናንተ ተባብራችሁ እንዲመጣ ስንት ሆናላችሁ ቁጥራችሁ? አሁን በየቤተ ክርስቲያን ያላችሁ ብዙ ነው። ይህን ብዬ ልገልጽልህ አልችልም፣ ግን አሁን እንደምታየው ህዝቡ በጠቅላላ እንደኛ አብሮ ይሰራል። እንደዚህ የምታያቸው ምን ናቸው በጠቅላላ ገባ ራሱን ያስተባበረ ነው የሚሄደው። እንደምታየው በሰላም ታቦቱ እየሄደ ነው። ምንም ጫጫታ ውካታ የለም። በሰላም ታቦቱ ይገባል። ይሆናል። ከዛ አንድ ነገር ተሰብስበን ተወያይተን ለሚመጣው ዓመት ምን ማድረግና ምን መስራት እንዳለብን ደግሞ ተነጋግረን እንለያያለን። እዚህ የተመሰረተው ነገር ሰው በጣም ይሰማችኋል። ወደዛ ሂዱ ስትሉት ይሄዳል። እዚህ ጋር መንገድ ለቃክ ስትሉት ይለቃል። እንዴት ነው ዛሬ የሰው ትብብር? ሰው እኮ ነገርኩ። ሁሉም ሰው ከቤቱ ሲወጣ ታቦት ህጉ ሊያከብር ይወጣ ገባ። ክብር ለሚሰጠው ክብር ስጡ። ታቦት ህጉ የግዴታ ክብር ስለሚሰጠው ሰው ይሄን አርግስት ነው። እሺ ፈቃደኛ። ለምን ታቦቱ ነው የሚከብርበት ሲጸልይ መልስ ያገኝበታል። ገባህ? ስለዚህ ጸልዮ ለምኖ ከአምላኩ አስታርቀኝ ብሎ መቤቴንም ሆነ ቅዱስ ሚካኤልም ሆነ ያሉትን አባላት ሰዎች ለምኖ በአማላጅነት ከእግዚአብሔር ጋር ያስታርቁናል ማለት ነው። ያ ስለሆነ ስለሚገባቸው ስነስርዓት ስም ይዘው ይጓዛሉ። እንደምታየው ፖሊሶቹ ምንም እንደምታያቸው ስነስርዓት አይዘ ስለዚህ ጋ የተመሰገነ በሰላም የት ሄደህ ነው ማለት ነው። የቱሪስት መስህብነቱ እየጨመረ የመጣው የጥምቀት በዓል እንዲህ ኢዮብን በመሳሰሉ ወጣቶች የሚከናወን የቀይ ምንጣፍ ማንጠፍና መሰል አገልግሎቶችም የሚታዩበት ነው። ጥምቀት ከትናንት እስከ ዛሬ በአከባበሩ ይዘት ላይ የአባቶች አስተያየት ምልከታ ከተገኘ ይዘን እንቀርባለን። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ